በተለያዩ የኦሮሚያ ከተሞች በትላንትናው እለት የተቀሰቀሰውን ተቃውሞ ተከትሎ በደረሱ ግጭቶች እስካሁን በተረጋገጠው አስራ ስድስት ሰዎች ሲገደሉ ሌሎች በርካቶች ቆስለዋል። በንብረት ላይም ከፍተኛ ውድመት ደርሷል። በትላንትናውና በዛሬው እለት በአርሲ ዶዶላ የደረሰውን ጉዳት መለስካቸው አመሃ ተከታትሎታል። ትናንት ጀምሮ በምዕራብ አርሲ ዞን በዶዶላ ከተማ በተቀሰቀሰ ግጭት አራት ሰዎች ሲገደሉ ከአርባ በላይ ሰዎች የአካል ጉዳት እንደደረሰባቸው ታውቋል። ከዚህም በተጨማሪ ትናንት የተጀመረው ቤት የማቃጠል ድርጊት ቀጥሎ እንደዋለና የተቃጠሉ ቤቶች ቁጥርም ሆነ የደረሰው ጉዳት በውል እንደማይታወቅ የከተማው ነዋሪዎችና ፖሊስ ተናግረዋል። ትናንት በግጭቱ መሀል ያነጋገርኳቸውና ስማቸው ሀብታሙ እንደሚባል የገለጹልኝ የከተማዋ ነዋሪ ኪዳነ ምህረት ቤተ ክርስቲያን ተጠግተው እንዳሉና ያየሁት ነው ያሉትን አብራርተውልኛል። ቤተክርስቲያን ሄዱ። ከዛም ቀጥታ ለማቃጠል ሲሄዱ ህዝቡ ቀጥታ ወደ ቤተክርስቲያን የማታቃጥ ነው ብሎ ቤተክርስቲያን ግቢ ውስጥ ገባ። ከዛም በኋላ ያው ሆይ ያሉ መጡ፣ ቤት ማቃጠል ጀመሩ። ይኸው እየነደደ ነው፣ እስካሁን እየነዳል ቤቶች ቤተክርስቲያንን ግን የማላሽ ድረስ ናቸውም ፖሊስም ዳር ሆኖ ነው የሚያየም። የኦሮሚያ አድማታኝም መጣ። ጭስ ለክረብንና ንፋስም ወደኛ ስለነበረ ያው እኛ ትንሽ አፍነና አፍኖን ነበረ። እነ ማን ናቸው እነዚህ ቤት የሚያቃጥሉ ሄዶ ናቸው። በአሁኑ ጊዜ ከቤት ቃጠሎ ሌላ፣ ከንብረት መውደም ሌላ በሰው ህይወት ላይ የደረሰ አደጋ ነው። ሰው ሞቷል። አራት ሰው ሞቶብናል ከኛ ብቻ እስካሁን በተጨባጭ ያለው ማለት ነው። የዶዶላ ከተማ የጸጥታ ስራ ሂደት ባለቤት ሳጂን ሀጂ ለቪኦኤ እንደገለጹት ግን ግጭቱ የተቀሰቀሰው የኦሮሞ ወጣቶች ለአክቲቪስት ጃዋር መሐመድ ያላቸውን ድጋፍ ከገለጹ በኋላ ባልታወቀ ሁኔታ በአማራና በኦሮሞ ወጣቶች መካከል በተነሳ አለመስማማት እንደሆነ ይናገራሉ። ችግሩ የተፈጠረው ሰልፍ ነበር። እዚህ ከተማዎች መቼ? ትላንት። ድጋፉ የምን ድጋፍ ነበር? ትላንትና የተጀመረው ሲባል የሰማ ነው። አክቲቪስት ዛሬ ምክር ቤት ተደርጎለት ነበር። ለጊዜያ ሙከራ የወጣ መንግስት አካል ነው ይህን ያደረገ ነበር የሚል እስ ስናፈስ ነበር ያንን ልቃወሙ ነው የወጡት። ከድጋፍ ሰልፍ በኋላ መልኩን ቀየረና በተሰዶ ወጣቶች አማራና ኦሮሞ ወጣት መሀል እጅግ ተፈጠረ። ከዛ በኋላ የቤት ቃጠሎ ምናምን ተጀመረ። ያው እኛም መሀል ገባን። ስምንቱ አኩል እንደዛ ሲሆን ነው የጀመረው እዛም በኋላ ያው ስንሊከታተል ነበር ሁኔታውን እስከ ማታ ያው ከኦሮሚያ አድማ ጋር ሆነን ስንሊከታተልና ስንል ነበር። ከዛም በኋላ የቤት ቃጠሎ ምን እንደቀጠለ ነበር ወደ አንድ ሰዓት አካባቢ አረጋግተን ዶ የተለያየ ነው። ዛሬም እንደዚህ ውጭ ቀጥሏል። ዛሬም ቀጥሏል። ያው የትላንቱን አይደርስም መከላከያ ሰራዊትም ስለገባ ዛሬ ህብት ካጠለዋለ የሰው ህይወት ያው ትላንት ያለፈው እንጂ ዛሬ ያው የተቅላለ ጠቅላላ አራት ሰዎች እንደሞቱ ነው የሰማሁት። ያው ለዛ እንትን መሀል ሳይሆን ትላንትም የተመቱ ስለሆኑ ዛሬ ሆስፒታል ልታከም ሄደው እዛ የተመቱት አንዱ ሞቶ ነው የተገኘው። ሁለቱ ሆስፒታል ውስጥ ምን ያህል ሰው ቆሰለው እርግጠኛ ሆነን እኛ ስታከም ያየ ነው አርባ ስምንት ነው አርባ ወንድ ስምንት ሴት። ዛሬ ያናገርኳቸውና ለደህንነታቸው ሲባል ስማቸው እንዳይጠቀስ የጠየቁ የከተማ ነዋሪ ግን እውከቱ የተፈጠረው ገና ከመጀመሪያው እንደነበረ ነው። በእሳቸው አገላለጽ ከዶዶላ ከተማ ውጭ ከተለያዩ አካባቢዎች የመጡ ወጣቶች የኪዳነ ምሕረት ቤተ ክርስቲያንን ለማቃጠል ሙከራ አድርገው ነበረ። ግጭቱ የጀመረውም ከዚህ ጊዜ ጀምሮ እንደሆነ ያብራራሉ። ልክ በጥቅምት አስራ ጀምሮ ሰፈን ጀመሩ። ልክ እንደ እኮ እየፎከሩ ሲቆዩ ዛሬ የመጨረሻችሁ ነው ለካችሁ መውጣት አለባችሁ ዶዶላ የእኛ ነች፣ ኦሮሚያ የእኛ ነው፣ ማንም አይናገር ሆ የሚል መፈክር እያሰመጡ ከስድስት ሰዓት ጀምሮ ቤት ማቃጠል ጀመሩ። የሰው ንብረት ማውረድም ጀመሩ። መኪና ሳይቀር ማቃጠል ጀመሩ። በተክርስቲያን ላይ እየመጡ ድንጋይ መወርወር ጀመሩ። ዘጠኝ ሰዓት ላይ ሲሆን ወደ ሰው ህይወት ግድ እያገቡ በተክርስቲያን ላይ ቦምብ ወረወሩ። ኪዳነ ምህረት የምትባል በተክርስቲያን ነበረች በቀጠና አምስት ሰባት ላይ የምትገኝ ቦምብሮ ወሩ እግዚአብሔር ይመስገን ከቦምቡ ማትረፎናል። እግዚአብሔር ሁሌ አንድ ሰው ቆሰለብን። አንደኛው ትንሽ ጉዳት ቢሆን አንደኛው በጣም ጉዳት አጋጥሞታል። በህይወት አልሞተም እንኳ ሙባ ቦምቡ በሌላ አንድ ሰው ዝናቡ የሚባል ሰውዬ እቤት ገብተው ለዱላ ጠፍጥፈው ገደሉት። ንብረቱን አቃጠሉ፣ ውጭ አውጥተው አቃጠሉ። ይህ ትላንትና ነው። የትናንት ሁለት ሺ አስራ ሁለት በጥቅምት ወር ማለት ነው። በአስራ ሁለት አስር ሰዓት ላይ ደብድበው በቤቱ ገብተው ታማሚ ነበር። እዛው ደብድበውት ገደሉት። ዛሬ እንዴት ነው? ሌላ ሲቀጥል ዛሬ በትናንትና በአስራ ሁለት የተመጡ ብዙ ልጆች ነበሩ እና ብዙ ልጆች የተመጣው ወደ ሆስፒታል ዛሬ መላክ አለባቸው ተረጋግቷል ብሎም ፖሊሶች በላክናቸው ሰዓት መንገድ ላይ ከአምቡላንስ ላይ አውርደው የሶስት ልጆች ህይወት አለፈ አብርደው ሆስፒታል ባረ ላይ ገደሏቸው። ይህ ሲደረግ ምንም አይነት መፍትሄ እያገኘን አይደለም። አድማ በታኝ አለ መከላከያ ገብቶልናል፣ ግን የተወሰኑ ናቸው። በተክርስቲያን ብቻ ነው እየጠበቁልን ያሉት። ድረሱልን ነው የምንለው። ብዙ ሰዎች እየተጎዱብን ነው። አባቶች እናቶች ሳይቀሩ እያለቀሱ ነው የሚባለ ትናንትና ከቤታቸው የወጡ ዛሬ ምን ብርድ እያቆራፈዳቸው ምንም ነው እንኳን የሚበላ የሚለብሱት እንኳን ሳይኖር አሁን በተክርስቲያን ውስጥ ነው የምንገኝ። ይህ መንግስት ያለ እያለ ነው። ድረሱልን ድረሱልን ነው የምንለው። ዛሬ ከቀትር በኋላ በኦሮሞ ሚዲያ ኔትወርክ ቴሌቪዥን አክቲቪስት ጃዋር መሐመድ፣ የተለያዩ የኦሮሞ ፖለቲካ ድርጅቶች መሪዎች፣ የኦሮሞ ሽማግሌዎች በአንድነት ሆነው በኦሮሚያ የተቀሰቀሰው ሁከት እንዲቆምና ሰላምና መረጋጋት እንዲሰፍን ጥሪ ሲያቀርቡ ተሰምተዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ